ማህደረ ዜና። በመቶ ሺዎች የሚቆጠሩ ኢራናውያን በልዕለ መሪያቸው አሊ ሐሜን እየተመሩ በተሄራን ዩኒቨርሲቲ በተካሄደው የቀብር ስነ ሥርዓት ላይ በክብር ተሰናብተዋቸዋል። በእለቱ የተሄራን አደባባዮች በሰዎች ተጨናንቀው ታይተዋል። ደጋፊዎቻቸው ስማቸውን ከፍ አድርገው ሲጠሩ ተደምጠዋል። የኢራን ከፍተኛ የፖለቲካና የሃይማኖት መሪዎች ከቦታው ነበሩ። የሀገሪቱ ልሂቃን ስለ ራፍ ሳንጃን ይመስክረዋል። በእስላማዊው አብዮት ታላቅ ሰብና ያላቸው ሰው ነበሩ። ለሥርዓቱና ለአብዮቱ አብዝተው የሚያስቡ የልዕለ መሪው እውነተኛ ጓደኛ ነበሩ። ከአብዮቱ ጅማሮ አንስቶ ይችን አገር በፍቅር ያገለገሉ ሰው ነበሩ። በሥርዓተ ቀብራቸው ላይ የመገኘት ግዴታ እንዳለብኝ ተሰምቶኝ ነው ከዚህ የተገኘሁት። ራፍ ሳንጃኒ ፕሬዝደንት በነበሩበት ጊዜ ልጅ ነበርኩ። በወቅቱ የኢራን ለውጥ መሪ ተብለው ይጠሩ እንደነበር አስታውሳለሁ። ለእርሳቸው ከፍ ያለ ከበሬታ አለኝ። አሊ ሐሼሚ ራፍ ሳንጃኒ ታህሳስ 30 ቀን 2009 ዓ ም በ82 ዓመታቸው ከዚህ ዓለም በሞት ተለይተዋል። ከቀድሞው የኢራን ልዕለ መሪ አያቶላህ ሮሆላ ሆሜኒ የተቃውሞ ትግል እስከ ዕለተ ሞታቸው ድረስ ተደማጭና ተጽዕኖ ፈጣሪ ግን ደግሞ አወዛጋቢ ሰው ነበሩ። አሊ አክባር ሃሸሚ ራፍሳንጃኒ ደማምነታቸውና ሀብታቸው ጥቂት ኢራናውያን ብቻ የታደሉትን ፖለቲካዊ ጉልበት ሰጥቷቸው እንደነበር ይነገራል። በ82 ዓመታቸው ከዚህ ዓለም በሞት የተለዩት ራፍሳንጃኒ የኢራን እስላማዊ አብዮት ምሰሶ፣ የተራማጆች ጠበቃ ናቸው ይሏቸዋል ደጋፊዎቻቸው። የቀድሞው የኢራን መንፈሳዊ መሪ አያቶላህ ሮሆላ ሆሜኒ ረዳት ሆነው ፖለቲካን የጀመሩት ራፍሳንጃኒ ወግ አጥባቂነታቸውን እርግፍ አድርገው የተዉ የመሃል ሰው ነበሩ። ራፍሳንጃኒ አገራቸው ከምዕራባውያን ጋር ያላትን ወዳጅነት እንድታለሳልስ በሯንም እንድትከፍት በመወትወታቸው ባላንጣም ወዳጅም አፍርተዋል። ኢራናዊቷ የዶይቼ ቨለ ጋዜጠኛ ሾራ አዛርኖሽ እንደምትለው ኢራናውያን ራፍሳንጃኒን አንድም በበጎ አሊያም በመጥፎ ያወሷቸዋል። ሀሽሚ ራፍሳንጃኒ በኢራን የሚታወሱበት መንገድ የአንደኛው ቡድን ከሌላው ይለያል ብዬ አስባለሁ። ሁለቱ ቡድኖች ራፍሳንጃኒም በተመለከተ ሁለት አይነት በርካታ አዝማሚያዎች አሏቸው። አንደኛው ወገን በራፍሳንጃኒ ያለፈ ታሪክ ላይ የማተኮር ዝንባሌ ይታይበታል። በትክክል ለመናገር ከ1979 የኢራን አብዮት በኋላ ያለውን ጊዜ ማለት ነው። በጊዜው ለመንፈሳዊ መሪው አያቶላ ሆሚኒ ቅርብ ከነበሩት ሰዎች አንዱ ነበሩ። የሀገሪቱ ምክር ቤት ሊቀመንበርም ሆኖ አገልግለዋል። ከያቶላ ሆሚኒ ቀጥሎ በመንግስቱ ውስጥ ሁለተኛው ሰው ተደርገው ይቆጠሩም ነበር። በኢራን ከአበይት ጉዳዮች የውሳኔ አሰጣጥ ውስጥ እጃቸው ነበረበት። ካሳለፏቸው ውሳኔዎች መካከልም አስከፊ የነበሩም ይገኙበታል። ከነዚህ መካከልም የአስራ ዘጠኝ ሰማኒያ ስምንቱ ግድያ አንዱ ነው። ራፍሳንጃኒ አብዝተው በሚወቀሱበት የጎርጎሮሳዊው 1988 ዓ ም ግድያ አያቶላህ ሮሆላህ ሐሚኒ ባስተላለፉት ትእዛዝ፣ ወደ 5000 የሚጠጉ የፖለቲካ እስረኞች ሕይወታቸውን ማጣታቸው ይነገራል። በኢራን አብዮት አስረኛ ዓመት ዋዜማ ሴቶችና ታዳጊዎች በስቅላት ተቀጥተዋል። ሌሎች ደግሞ በአልሞ ተኳሾች ጥይት ተደብድበዋል። ሕይወታቸው የተረፈው ግርፋትና እንግልት ደርሶባቸዋል። አብዛኞቹ የኢራን ልሂቃን ተማሪዎች፣ ግራ ዘመን ፖለቲከኞችና የኢራን ሞጃሂዲን ድርጅት አባላት ነበሩ። የተቃውሞ ፖለቲካ አመራሮችና የጎሳ መሪዎችም ነበሩበት። ዓለም በሌሎች ጉዳዮች ተጠምዶ ችላ ብሎታል የሚባለው የኢራን ግድያ ኢላማዎች ጋዜጣ በመበተን በተቃውሞ ሰልፎች በመካፈልና ለእስረኞችና ቤተሰቦቻቸው የድጎማ ገንዘብ በማከፋፈል የተከሰሱ እንደነበሩ የአምነስቲ ኢንተርናሽናል ዶሴ ይጠቁማል። የኢራንን ፖለቲካ በትኩረት የሚከታተሉ ምዕራባውያን የጸጥታ ተንታኞችም ራፍ ሳንጃኒ ከዚህ ዓለም በሞት መለየታቸው በተሰማ ማግስት መንግስታቸው በአገር ውስጥና ከአገር ውጭ በፈጸማቸው ግድያዎች ውስጥ እጃቸው ነበረበት ሲሉ ጽፏል። ራፍ ሳንጃኒ የአጥፍቶ ማጥፋት የቦምብ ጥቃቶችና በስደት የሚገኙ ተቃዋሚዎች ግድያዎች እንዲፈጸሙ ትእዛዝ አስተላልፈዋል እየተባሉም ይወቀሳሉ። በጎርጎሮሳዊው 1990 ዓ ም በስዊዘርላንዷ የጄኔቫ ከተማ አደባባይ በተባበሩት መንግስታት ድርጅት የመጀመሪያው የኢራን አምባሳደርና የሰብአዊ መብት ተሟጋች ዶክተር ካዜም ራጃቪ ሲገደሉ ራፍሳንጃኒ በፕሬዝዳንትነት መንበረ ስልጣኑ ላይ ነበሩ። ዶክተር ካዜም ራጃቪ በተገደሉበት ጊዜ በግል ፈቃዳቸው ከአምባሳደርነታቸው ለቀው የኢራን መንግስት ይፈጽመዋል ያሉትን የሰብአዊ መብት ጥሰት የሚያወግዙ ተሟጋች፣ ኋላም የተቃውሞ ፖለቲካ መሪ ነበሩ። ኢራን ራፍሳንጃኒ በተመኙት ልክም ባይሆን ከምዕራቡ ጋር የገባችበትን ዲፕሎማሲያዊ አጣብቂኝ ያላልታ በኒውክሌር ማብለያዋ ላይ ስምምነት ፈርማለች። የኢራን መንፈሳዊ መሪ ከምዕራባውያኑ ጋር የተፈጸመውን ውል እንዲፈርሙ በማግባባት ቀዳሚውን ሚና የተጫወቱት ራፍሳንጃኒ እንደሆኑ ይነገራል። የኢራን ወጋ ጠባቂዎችን ይገዳደሩ የነበሩት ራፍሳንጃኒ በሌሉበት በዩናይትድ ስቴትስ ዶናልድ ትራምፕ ወደ ስልጣን በመምጣታቸው የስምምነቱ እጣ ፈንታ አለየለትም አያቶላህ የሚለውን ከፍተኛ የኢራን ማዕረግ የተጎናፀፉት አሊ አክባር ሃሼሚ ራፍሳንጃኒ የለውጥ አቀንቃኝ ናቸው የሚባሉት ሐሳን ሩሃኒ በፕሬዚዳንትነት እንዲመረጡ የጎላ አስተዋጽኦ ማበርከታቸው ይነገራል ጋዜጠኛ ሾራ አዛርኖሽ መሰል ስኬታቸውን እየቆጠሩ የሚያሞግሷቸው መኖራቸውን ትናገራለች ሁለተኛው ወገን የቅርብ ጊዜ የፖለቲካ ሕይወታቸው ላይ የሚያተኩር ነው። በአረንጓዴው አብዮት ያላቸው ሚናና በኢራን ውስጥ ያለውን የለውጥ ፈላጊዎች እንቅስቃሴ መደገፋቸው በአብነት ይጠቀስላቸዋል። ባለፉት አስር ዓመታት ራፍሳንጃኒ የፖለቲካ ኃይላቸው ደግሞ ከሃዲ የሚል ስም ተለጥፎባቸው በወግ አጥባቂዎቹ አድሃሪ ተደርገው ቢሳሉም በስንብታቸው በመቶ ሺዎች የሚቆጠሩ ዜጎች መገኘታቸው አስደናቂ ተብሏል። ከበስተጀርባ ግን ከመንፈሳዊው መሪ ጋር ባላቸው ቅርበት በበርካታ ፍላጎቶች መካከል ያለውን ቅራኔ የሚያስታርቁ ተጽዕኖ ፈጣሪ ነበሩ። አብረዋቸው የሰሩ ተባባሪ፣ ሰላም ወዳድና ምክንያታዊ ይሏቸዋል። ማግባባትና ማስተባበርም ይችሉበታል። በአያቶላህ ሐሜኒ የኢራን ጦር ጊዜያዊ አዛዥ ሆነ የተሾሙት ራፍሳንጃኒ ከጎርጎሮሳዊው 1980 እስከ 1988 ዓ ም ከጎረቤታቸው ኢራቅ ጋር የገቡበትን ጦርነት ለማብቃት ጉልህ አስተዋጽኦ ማበረከታቸው ይነገራል። ኢራን የተባበሩት መንግስታት ድርጅት የጸጥታ ጥበቃው ምክር ቤት ያሳለፈውን ውሳኔ እንድትቀበል ራፍ ሳንጃኒ የጎላ ሚና ነበራቸው። ከ1989 እስከ 1997 ዓ ም በፕሬዝዳንትነት ያገለገሉት ራፍ ሳንጃኒ ለአገራቸው ነፃ ኢኮኖሚን የሚያበረታቱ ነበሩ። ከኢራን አብዮት በፊትም ይሁን በኋላ ከፍ ያለ ሚና የነበራቸው ራፍሳንጃኒ በወግ አጥባቂዎቹ ክፉኛ ተፈትነዋል። ኢራንን የሚከታተሉ የጸጥታ ተንታኞች በአዲሱ ትውልድ ዘንድ ሳይቀር የቀድሞውን ልዕለመሪ መሪ አብዮት የሚያቀነቅኑ ወግ አጥባቂዎች መኖራቸው ይነገራል በወጣት ኢራናውያን ዘንድ ሳይቀር በቀድሞው ልዕለ መሪ አያቶላ ሆሚኒ ፍልስፍና የሚያምኑ አብዮትን ማስፋፋት የሚፈልጉ የእስልምና እምነትን በማይከተሉ ላይ ጦርነትን ማወጅ የሚሹ ሰዎች አሉ ራፍሳንጃኒ በመገናኛ ብዙኃን ላይ የተጣሉ ገደቦችን በአደባባይ የሚተቹ የሰብአዊ መብትና ዴሞክራሲ አቀንቃኞችን የሚያባረረውን መንግስት የሚሸነቁጡ ተናጋሪ ሆነውም ነበር። ሁለት ጊዜ ለዳግም የፕሬዝዳንትነት ስልጣን ተወዳድረው ያልተሳካላቸው ሰው። ዓላማቸውን በማሳካቱ ረገድም ሁለት መልክ ነበራቸው። ከፍ ያለ ስልጣን በነበራቸው የመጀመሪያው አካባቢ ፖለቲካዊ ለውጥና ነፃነትን ያላስቀደመ የኢኮኖሚ ሞዴል ይከተሉ ነበር። በሂደት ግን ወደ የለውጥ ሀሳቦች መቅረብ ጀመሩ። በምንከተለው የፖለቲካ መርህ ሙሉ በሙሉ ከዓለም ልንገለላ አንችልም የሚል አቋም ያራምዱ ጀመር እንዳለመታደል ሆኖ ወደዚህ አቋም ሲደርሱ እጅግ ዘግይተው ለውጥ ማምጣት የሚያስችል የፖለቲካ ኃይል አልነበራቸው። ራፍሳንጃኒ ኃይለኛ ፖለቲከኛ ብቻ አልነበሩም። በኢራኗ የኬርማን ግዛት ከራፍሳንጃን ከተማ በጎርጎሮሳዊው 1934 ዓ ም ከባለጠጋ ገበሬ ቤተሰቦች የተወለዱት ራፍሳንጃኒ የግል ሀብታቸው ወደ 1 ቢሊዮን ዶላር ይጠጋል። የኢራን ለውጥ ፈላጊዎች ራፍሳንጃኒን የሚወቅሱት በተቺዎቻቸው ላይ በወሰዷቸው እርምጃዎች ብቻ ሳይሆን ከኢንዱስትሪው ዘርፍ ጋር በነበራቸው የጠበቀ ግንኙነት ባካበቱት ሀብት ጭምር ነበር። ራፍሳንጃኒ ወግ አጥባቂ ሆነው ከለውጥ ፈላጊዎቹ፣ የለውጥ ጠበቃ ሆነው ከወግ አጥባቂዎቹ ሲቆራቆሱ ያረፉ ፖለቲከኛ ናቸው። ከአገሪቱ ልዕለ መሪ ጋር ሳይቀር ቅራኔ ውስጥ ገብተው ያውቃሉ። ወግ አጥባቂው ፕሬዝደንት አህመዲን ነጃድ የኢራን ፕሬዝደንት በሆኑበት በጎርጎሮሳቢው 29 ዓ ም የአገሪቱ ልዕለ መሪ ራፍሳን ጃኒን ገሸሽ ያደረጉበት ጊዜ ነበር። በጊዜው የኢራን ልዕለ መሪ አሊ ሀሚኒ ለአህመዲን ነጃድ መወገናቸውን እንዲህ በአደባባይ ተናግረው ነበር። ራፍ ሳንጃኒን ሁሉም ያውቀዋል። አብዮቱን ለራሳቸው የግል ጥቅም ማጋበሻ አውለውታል ለመባሉ ምንም ማረጋገጫ የለም። እኔ በተለያዩ ጉዳዮች ላይ ከሳቸው ጋር የሐሳብ ልዩነት አለኝ። ይህ ደግሞ እንግዳ አይደለም። ይሁንና ይህን ልዩነት ሰዎች አጓጉል ሊተረጉሙት አይገባም። ከ2005 ምርጫ ጀምሮ ደግሞ በአሁኑ ፕሬዚዳንትና በራፍሳንጃኒ መካከልም የአመለካከት ልዩነት አለ። ይህ ያለ ነገር ነው። እነዚህ የአመለካከት ልዩነቶች በተለያዩ መስኮች ይገለጣሉ። በውጭ መርህ፣ በማኅበራዊና በፍትሐዊ ጉዳዮች አፈጻጸም እንዲሁም በባህላዊ ጉዳዮችም ሊንጸባረቁ ይችላሉ። የአሕመዲነ ጃድ አስተሳሰብ እኔ ካለኝ ጋር ይቀራረባል። ናዘረ ምዕራባውያን ተንታኞችና መገናኛ ብዙሃን የራፍሳንጃኒ ሞት የሚፈጥረው ክፍተት ግዙፍ ነው ሲሉ ተደምጠዋል። ኢራን ከሌሎች አገራት ጋር ያላት ግንኙነት በወግ አጥባቂዎቹ መርህና አብዮታዊ ውጥን ብቻ እንዳይሆን እንደ ራፍሳንጃኒ የሚሞግት የለውጥ ጠበቃ አሊያም ለውጥ ፈላጊ በቅርብ ስለመኖሩ ጋዜጠኛዋ ሾራ አዛርኖሽ እንኳ እርግጠኛ አይደለችም። ብዙዎቹ ኢራናውያን ራፍሳንጃኒን በአንድ ሰው ብቻ አይተኩም የሚል እምነት አላቸው። ኢራን በኢኮኖሚና ፖለቲካው ዘርፍ ከሌሎች አገራት ጋር ያላትን ወዳጅነት ለማሻሻል የጀመሩት ጥረት ነበር፣ በአንድ ሰው ብቻ የሚተኩ አይመስልም። ምናልባት በወቅቱ የኢራን ፕሬዝደንት ዙሪያ በሚገኙ ሰዎች በቡድን ሊተኩ ይችላል። በሰማንያ ሁለት ዓመታቸው ከዚህ ዓለም በሞት የተለዩት ራፍሳንጃኒ ከቀድሞው የኢራን ልዕለ መሪ አያቶላህ ሮሆላህ ሆሚኒ አጠገብ ለክብራቸው በተገነባ የመታሰቢያ አዳራሽ ውስጥ አርፈዋል። ሁለቱ የኢራን ፖለቲከኞች ታሪካቸው፣ ስኬትና ውድቀታቸው እንደ ማረፊያቸው ሁሉ ሲዘከርም ሆነ ሲብጠለጠል አብሮ ይሆናል።